ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው መስታወት አረጋው ነኝ ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች ሄኖክ ዛሬ የለም ሰላም እንደምናመሻችሁ ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ በትናንትናው ዕለት በነቀምት ከተማ በኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገለጸ ከጉዳቱ በኋላ የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማርራሉ ትላንትና በነቀምት ከተማ ውስጥ ደርጌ ክፍለ ከተማ የሚባል አለ ወይም ዜሮ ሁለት ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። እዛ ውስጥ እዛ የማይታወቀው አካል እከሌ የማንለው ሰው ቦምብ በመወርወር አጋዚዎች የሞቱ አጋዚዎች አሉ፣ በዛ ላይ የቆሰሉም አሉ። በሪዮ ኦሎምፒክስ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ ከራስ በላይ የተቃውሞ ምልክት ያሳየው አትሌት ፈይሳ ሌሊሳ ዛሬ እዚህ የአሜሪካ ድምጽ ስቱዲዮ ይገኛል። እኔ ሀሳብ የለኝም። ሀገሬን በጣም ይወዳለው፣ ህዝቤን በጣም ይወዳለው። እኔ ለህዝብ ብዬ ነው ወደ ከሀገር የወጣሁት እንጂ ለሌላ ወይም ደግሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ስጥልን። የቪኦኤ የጋቢና ቪኦኤ አድማጮች፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። ኤርትራ ራሷን እንደ ዳዊት ዩናይትድ ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራሷ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራሷ ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስተር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ረዳት ሚኒስተሯ ትላንት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በኤርትራና በአሜሪካ መካከል ያለው ግንኙነት ዋሽንግተን እንዲኖር የሚፈልገው አይነት አለመሆኑንም ተናግረዋል። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ የእማኝነት መድረክ ላይ ቀርበው የተናገሩት ሌሎችም ምስክሮች የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫና የየራሳቸው የመፍትሄ ሀሳቦችን አቅርበዋል። የኤርትራ መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ፣ ኒውዮርክ ወደሚገኘው የኤርትራ ሚስዮን፣ ወደ አስመራም ደውለን ያደረግናቸው ሙከራዎች ለጊዜው አልተሳኩም። በሌላ በኩል ግን የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ በኤርትራ ላይ የተካሄደው የትናንቱ እማኝነት ቅንነት የጎደለው መረጃ የተነሳ ሲል ሰይሞታል። በግጭትም ሆነ በፖለቲካ አለመረጋጋት ከሀገርና ከቀያቸው የሚሰደዱ ሰዎች በተለይ ደግሞ ህጻናትን ትተው ከሚሰደዱት ነገሮች አንዱ የትምህርት አገልግሎትን ጭምር ነው። የተባበሩት መንግስታት የስደተኞች ኮሚሽነር ዛሬ ባወጣው ሪፖርት ሶስት ነጥብ ሰባት ሚሊዮን ህጻናት የትምህርት እድል እንደማያገኙ ይገልጻል። ህጻናቱ እድሜ ሲገፉ ደግሞ ሁኔታው ክፉኛ እንደሚብስ ድርጅቱ በሪፖርቱ ያስረዳል። በተባበሩት መንግስታት መረጃ መሰረት በመላው ዓለም ከሚገኙ ስደተኞች አንድ በመቶ ብቻ ዩኒቨርሲቲ የመግባት እድል እንደሚገጥማቸው፣ ይህ ደግሞ ሰላሳ አራት በመቶ ከዓለም ህዝብ ከሆኑት ስደተኞች መሆኑንም ይገልጻል። አንድ የእንግሊዝ የህግ አርቃቂዎች ቡድን እንግሊዝና ፈረንሳይ በ2011 ዓ ም በሊቢያው መሀመድ ጋዳፊ ከስልጣን ማስወገድ ያካሂዱትን ጣልቃ ገብነት ክፉኛ ነቅፈዋል። ከእንግሊዙ ፓርላማ የውጭ ጉዳዮች የተውጣጡ ኮሚቴ የቀረበው ሪፖርት በጊዜው የተወሰደው እርምጃ ተገቢ እቅድ ያልነበረው መሆኑን፣ በዚህ ምክንያትም ሊቢያ አሁን በምትገኝበት አለመረጋጋት፣ የታጣቂ ሚሊሻዎች የስልጣን ሽኩቻ እና ራሱን እስላማዊ ቡድን ብሎ የሚጠራው ቡድን ሀገሪቱን እንዲቆጣጠር ምክንያት ሆኗል ይላል። ይህ ውሳኔ ሀገራቱ በሊቢያ ያካሄዱት ጣልቃ ገብነት ከአምስት ዓመታት በኋላ የወጣ ነው። የሰዓቱ ዜናዎች የእስካሁኑ ነበር። ወደ ተቀሪው የጋቢና ቪኦኤ ዝግጅት ላሸጋግራችሁ። የጋቢና ጉዞአችን ይቀጥላል። እኔ መስታወት አድራጋው ና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ ቦንደሪ ቱገር በምስራቅ ወለጋ ነቀምት ከተማ በትላንትናው ዕለት በነቀምት ከተማ የኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገለጸ። ከጉዳቱ በኋላ የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማርራሉ። ጽዮን ግርማ ዘርዝራላት በነቀምት ከተማ ነዋሪ መሆኗን የገለጸችልን ወይዘሮ ሳዲያ ኢቲቻ በነቀምት ከተማ ነገሮች ከጊዜ ወደ ጊዜ እየተባባሱ መምጣታቸውን እና ሰዎች ከዛሬ ነገ ድብደባና እስራት ይደርስብናል በሚል ፍርሃት ውስጥ እንደሚገኙ ትናገራለች። በዚህ ሁኔታ ውስጥ በትናንትና ዕለት ከምሳ ሰዓት በኋላ የኢትዮጵያ መንግስት ወታደሮች የሰፈሩበት ካምፕ ላይ ማንነታቸው ባልታወቁ ሰዎች ቦምብ መወርወሩንም ትገልጻለች። ትላንትና በነቀምት ከተማ ውስጥ ደርጌ ክፍለ ከተማ የሚባል አለ፣ ወይንም ዜሮ ሁለት ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። እዛ ውስጥ እዛ የማይታወቀው አካል እከሌ የማንለው ሰው ቦምብ በመወርወር አጋዜዎች የሞቱ አጋዜዎች አሉ፣ በዛ ላይ የቆሰሉም አሉ። ቦታው እንግዲህ ወታደሮቹ ናቸው፣ እዛ ውስጥ እዛ ካምፕ ውስጥ የሚኖሩት እና አላማውም ለነሱ ተብሎ ነው። ከአሁን በፊትም እነሱ አንዳንድ ነገር ሰዎች ህዝቦች ጥያቄ ሊያነሱ ሲወጡ ቅድሚያ እነሱ ናቸው ወጥተው ሰዎችን መብታቸውን እንዳያወሩ የሚያደርጉት የሚገሉ የሚመቱት። ያንን ለመበቀል ነው ይሄ ነገር የተከሰተው ነው የሚባለው። ግን እከሌ ነው ያ ነው የሚባል ነገር ተጨባጭ የሆነ አካል እስካሁን እከሌ ነው የተባለ የለም፣ እንደ ፈነዳ ብቻ ነው። እኛ የሰማኑ የሞቱና የቆሰሉ እንዳለ ነው። ከዛ መንገድ ላይ ደግሞ እዛው ሰፈር ደርጌ ሰፈር ወይንም ውሽ ዜሮ ሁለት ቀበሌ ውስጥ በዛ በኩል የሚያልፉ ሁላ ወንብፈን በፈንዳው ሰበብ ማለት ነው። ብዙ ሰዎችን እየደበደቡ ትልቅ ትንሽ፣ አሮጊት ሽማግሌ ሳይሉ ብዙ ሰዎችን እየደበደቡ ነበር። የታሰሩ ልጆችም አሉ እዛ ሰፈር ያሉት ማለት ነው። በዚህ ፍንዳታ ምን ያህል ሰው እንደተጎዳ ትክክለኛ መረጃ እንደሌላት የምትናገረው ወይዘሮ ሳዲያ በሰዓቱ ግን አካባቢው ላይ ከፍተኛ ትርምስ እንደነበር ትገልጻለች። ሌላው የከተማው ነዋሪ ወጣት ጀማል ቶላ በነቀምት የማይፈጠር ነገር የለም። ከተማው በመከላከያ ፖሊሶች ቁጥጥር ስር በመሆኑ በእርሱና በነዋሪው መካከል በመከላከያ ሰራዊቱና በነዋሪው መካከል ከፍተኛ ውጥረት እንዳለ ይገልጻል። የደረሰው አደጋም የዚህ ውጤት ነው ባይ ነው። ስድስት ሰዎች በጣም ጉዳት ደርሶባቸዋል። አንድ ሰው እንደፈ ነው ሌሎች ሪፈር የተደረጉ አሉ። ወደ አዲስ አበባ እዛ ውስጥ ተሰብስቦ ያሉ ነበሩ። እነዚህ አድማ በታኙም አጋዚውም የተለያየ የጦር ቡድን ተሰባስቦ እዛ ውስጥ ነው፣ ቤዛቸው ማን ነው እና እዛ ላይ ነው ጥቃቱ ያነጣጠረው። ደግሞ በትንሽ የተጎዱት ደግሞ አንድ ሀያ ሰው ትንሽ የመቁሰል አደጋዎች ገጥመዋቸዋል። ስድስቱ ግን ሲሪየስሊ በጣም ተጎድተዋል። አንድ ሰው ከስድስቱ አንድ ሰው ሞቶ ሌሎች ደግሞ ወደ አዲስ አበባ ሪሰር የተደረጉ እና እንግዲህ ከእሱ ጋር ተያይዞ ብዙ ድብደባ ነበር። እንግዲህ ሁሉም ኃላፊም መግዳሚ ይደበደባል። ደባ ደግሞ አሊባና ፖሊስ ህዝቡን መቀጥቀጥ ነው። አሪፉን፣ ወጣቱን፣ ህፃኑን፣ አዋቂውን ሁሉንም መቀጥቀጥ ነው፣ ማስፈራራት ነው። እና በቃ ምንም መንቀሳቀስ የማይቻልበት ሁኔታ ነበር። ፍተሻ በጣም በጣም በጣም ከባድ ፍተሻ ነበረ። በስህተት እንኳን መታወቂያ ጥሎ የወጣ ሰው በጣም ትልቅ አደጋ ውስጥ ይገባ ነበር። በትናንትናው ዕለት ትርምሱ ነው ብቻ እስከዛሬ ድረስ ትርምሱ የከፋ ነው። የምስራቅ ወለጋ ዞን የደህንነት ጉዳይ ኃላፊ አቶ በዳሳ ጎበና ስለዚህ ጉዳይ ተጠይቀው በፍንዳታው የሞተ ታጣቂ እንደሌለ ይናገራሉ። ቦምቤ ሎራ ደርጌ በከ ጀጠሙት ቡና ነገኛ ቦምቤ ነችት ገንደርበተ ደርበት ማማንበረ ደርጌ በሚባለው እና የጸጥታ ኃይል በሰፈረበት ቦታ ላይ ቦምብ ተወርውሯል። ማን እንደ ወረወረው ግን አይታወቅም። ከጸጥታ አስከባሪው ኃይል ሦስት ሰዎች ቆስለዋል። ከዚያ ውጪ የደረሰ ነገር የለም፣ የሞተም የለም። ነዋሪዎቹ እንደሚሉት በነቀምት ከተማ ከዚህ አደጋ በፊት በአድማ የንግድ ቤቶቻችሁን ዘግታችኋል የትራንስፖርት አገልግሎት መስጠት አቋርጣችኋል የተባሉ በከተማው የሚገኙ ነጋዴዎች እየታሰሩ ቅጣት እንዲከፍሉና ሁለተኛ በአድማ አልሳተፍም ብለው እንዲፈርሙ መገደዳቸውን ይናገራሉ አቶ በዳሳ በበኩላቸው በአሁኑ ሰዓት የታሰረ የለም የታሰሩትም ከእስር ተለቀዋል ብለዋል። የተከበራችሁ የጋቢና ቪኦኤ አድማጮች፣ አሁን ደግሞ ወደ ሌላ ዘገባ እናሻግራችሁ። በ2016 ሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹን አጣምሮ ከራሱ በላይ በማድረግ በአሁኑ ሰዓት በተለያዩ በኢትዮጵያ ቦታዎች በተቃውሞ ቦታዎች ላይ እየተዘወተረ የሚገኘውን የኢትዮጵያ መንግስትን መቃወሚያ ምልክት ያሳየው የ26 ዓመቱ አትሌት ፈይሳ ሌሊሳ ዛሬ እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ ድም ሬዲዮ ጣቢያ በጋቢና ቪኦኤ እና በሌሎችም ስቱዲዮዎች እንግዳ ሆኖ ይገኛል። በአሁኑ ሰዓትም በቪኦኤ አምሃሪክ በቮይስ ኦፍ አሜሪካ የእንግሊዝኛው እስ ፕሮግራም ላይ እየቀረበ ይገኛል። በቀጥታ ስርጭት ፈይሳ ለሊሳ በዚህ ቆይታው የአሜሪካ ሬዲዮ ድምጽ ካሉት አርባ አምስት የተለያዩ ቋንቋ ፕሮግራሞች ላይ አብዛኞቹ በቀጥታ ስርጭት ፕሮግራማቸው ለማስተላለፍ ፍላጎት አሳይተዋል። ምናልባት ሰዓት ካገኘን መልሰን እናመጣ ይሆናል። ለአሁኑ ግን ከጥቂት ደቂቃዎች በፊት ከእንግሊዝኛው ፕሮግራም በፊት በጋቢና ቪኦኤ ላይ ከሄኖክ ሰማ እግዜር ጋር አጠር ያለ ቆይታ አድርጎ ነበር። እንደዚሁም ደግሞ በፌስቡክ በቀጥታ ለጥያቄዎቻችሁ መልስ ሲሰጥ ነበር ከዛ ውይይት ላይ ከሰጠው ቃለ ምልልስ የመጀመሪያውን ክፍል ቀንጨብ አድርገን ለዘወትር የጋቢና ቪኦኤ አድማጮች ልናስደምጣችሁ አምጥተነዋል። ገቢና ቪኦኤ ኩ ሰብራዴ የንዛ ሀካ ታረ ሄኖክ ፈንቴ ደ መስታወት አረጋው ቪኪ ተለመ ተለመ ተለመ ሌልሳ ፈይሳን እንዲሁ በቀጥታ በቪኦኤ አምሃሪክ እንግሊሽ ላይ በእንግሊዝኛው ሰርቪስ ላይ በአሁኑ ሰዓት እየሰጠ ይገኛል። ቃለ ምልልሱን ሰዓት ካገኘን ወደ መጨረሻ ላይ እዚህ እናመጠዋለን። ለአሁኑ ግን ቀደም ብለን ያስተዋወቅናችሁን ከሄኖክ ሰማ እግዜር ጋር ያደረገውን ቃለ ምልልስ እናስደምጣችኋለን። ቃለ ምልልሱን እየፈለግነው ነው። በጣም ይቅርታ። የተከበራችሁ የጋቢና ቪኦኤ አድማጮች፣ እንግዲህ በርካታ ጥያቄዎች እየቀረቡልን ነው። ፈይሳ ሌሊሳን እዚህ ለማምጣት ነው የምንጥረው። በቀጥታ እዚህ ስቱዲዮ አምጥተን ከእናንተ ከዘወትር አድማጮቻችን ለሚነሱ ጥያቄዎች መልስ እንዲሰጥ እናደርገዋለን። አጠር ያለ ያደረገውን ቆይታ እናስደምጣችሁ። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ እንግዲህ የወጣው አዲስ የኮንግረስ ረቂቅ ህግ ነው። የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች የሚያወግዝ ነው። የኢትዮጵያ መንግስትም ሁኔታውን በገለልተኛ ቡድን የተሟላ ማጣራት እንዲያደርግ የሚጠይቅ ነው። ይሄ ደግሞ ከሆነ በኋላ ከሀይል ያለ አግባብ የተጠቀሙ የጸጥታ ኃይሎችም ለፍትህ ለፍርድ እንዲቀርቡ የሚጠይቅ ነው። በእስር ቤት የሚገኙ ጋዜጠኞች እንደዚሁም ደግሞ የፖለቲካ መሪዎች እንዲፈቱ የሚጠይቅ ነው። በማህበረሰብ ተቋማት ላይ ደግሞ የተጣለው ህግ እንዲሻሻልና እንዲለወጥ የሚጠይቅ ነው። ፈይሳ ወደ አንተ ልምጣና በአጠቃላይ በኢትዮጵያ ውስጥ እየተከናወነ ያለው የሰብአዊ መብት ጥሰትን አስመልክቶ በምታነጋግር ጊዜ ከዩናይትድ ስቴትስ ባለስልጣናት የምታገኘው ምላሽ ምንድን ነው? ምን ይለሃል? እኔ ምንም አላሉኝም። ያወጡትም ህግ እኔ አላነበብኩም። ሰው እንዳጋጣሚ ነግሮኛል። እነሱ ያወጡት እንትን፣ እኛም እሱ ነው የጠየቅ ነው፣ መብታችን ይከበር ነው። እኛም እንደ ማንኛም ኢትዮጵያ ሀገራችን ውስጥ በሰላም መኖር ነው የምንፈልገው። ይህንን ነው እንጂ እኛ ሰውም ጠልጤና የለን። ይሄ ነው እኛ የኔ ሀሳብ ማለት ነው። ኔ የሚለው አሁን ከቤተሰቦች ጋር ትነጋገራለህ። በቀደም ልጆችን አስመልክቶ ጥያቄ ቀርቦልህ ነበረ በጋዜጣዊ መግለጫ ላይ እና አንድ እኔንም በጣም ሳስበው የነበረው ንግግር የተናገር ከዋለ ልጆቼ ከማንም አይለዩም ያልከው ነበረ። እስኪ ከቤተሰብ ጋር አሁን ያለህን ግንኙነት ግለጽልን። ከነሱ ጋር በስልክ እንገናኛለን። ከዛ ምን እንዴት እንደሚኖሩ እየነገር ነው። ጥሩ ናቸው፣ በሰላም እየኖሩ ነው። ጥሩ ነው። ወደ ሩጫ እንደዚሁም ደግሞ ያው ኑሮህ ነው መሮጥ ኑሮህ ነው። ኬንያ ሄዳለሁ ብለህ ነበረ ምናልባት ከፍተኛ ሀይ አልቲቱድ ከፍተኛ ቦታ ላይ ልምምድ ማድረግ ስላለብህ፣ አሁን ደግሞ ዩናይትድ ስቴትስ ነው ያለኸው። እዚህ ትቆያለህ? እዚህ ለመቆየት ታሰባለህ? ሌላም የቀረበልህ ጥያቄ ለዩናይትድ ስቴትስ የመሮጥ እድሉ ቢኖርህ በዓለም ሻምፒዮናም ሆነ በተለያዩ የኦሊምፒክ ውድድሮች ትሮጣለሁ የሚል ጥያቄ ቀርቦልህ ነበር። ምላሽን አሁን ጋቢና ቢዊያት ቪያ ማሪክ ላይ እንስማው። እኔ ሀሳብ የለኝም። ሀገሬም በጣም ይወዳለው፣ ህዝቤን በጣም ይወዳለው። እኔ ለህዝብ ብዬ ነው ወደ ከሀገር የወጣሁት እንጂ ለሌላ ወይም ደግሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ፣ ጥሩ ቤት ውስጥ ነው የሚኖረው ለህዝብ ብዬ ነው የወጣሁት እንጂ እኔ ለሌላ ሀገር ብዬ ለሌላ ሀገር ለመሮጥ አይደለም። ከቤተሰብ ከአንተን የተለያሁት። እኔ ወደፊት ይህ ስራ ተቀይሮ ተመልሼ ለሀገራችን ቢሮጥ ደስ ይለኛል እንጂ ለየትም ሀገር አልሮጥም፣ ዜግነቴም አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደሚሮጥ ነው ተስፋ የሚያደርገው ይሄ ነው። ሩጫውን በተመለከተ ታዲያ እንግዲህ ከዓለም ሻምፒዮናና ከኦሊምፒክ ውድድሮች ውጭ በሀገር ከሚደረጉ ውጭ ሌላ በርካታ ሩጫዎች አሉ። በዛ ላይ ለመሳተፍ እንደምትፈልግ ስትገልጽ ነበር። የት ነው መሰረትህን ማድረግ ያሰብኩ? የት ሆነ ነው ልምምድ የምታደርገው? እዚህ አሜሪካ ውስጥ ነው ወይም ቦታውን ገና ሰው ጠይቄ በሰሞኑም የሚወስን ይሆናል። አሜሪካ እንደሚቆይ ነው የሚያውቁ እስካሁን ድረስ ወደ ሌላ እንትን አልወጣም። ለትሬኒንግ ኒው ሜክሲኮ ስትል ነበረ። በቃ አሪዞና፣ ኒው ሜክሲኮ፣ ሌላ ኮሎራዶ ብዙ እንትን ለትሬኒንግ የሚሆኑ ብዙ ቦታዎች አሉ። እነሱ መርጬ ሰውዬ ሯጮች የሚበዙበት ቦታ ላይ ከነሱ ጋር እንዲሰራ ማለት ነው። እዛ ኢንፎርሜሽን እየጠየቅኩ ነው። እዛ መሄዴ አይቀርም መርጬ በኮንሶ አንዳንድ ቀበሌዎች ተሰማርተው የነበረው የመከላከያ ሰራዊት ቢወጣም ከአካባቢ ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ናቸው ሲሉ ከኮንሶ የሕዝብ ተወካዮች አንዱ ነኝ ያሉት አስታወቁ። ለቀናት የወደቁ አስክሬኖችንም እስከ ዛሬ ማንሳት አልተቻለም ይላሉ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን ያስተባብላሉ። ህዝቡም እየተረጋጋና ና ወደ ዘወትር ውሎ እየተመለሰ ነው ብለዋል። የዚህ ዘገባ ቀጥታ እስካሁን አልደረሰንም። እንደደረሰን ለእናንተ ለአድማጮች እናደርሳለን። ወደ ተከታዩ ዘገባችን እንሄድ። የአዲስ ዓመት ዋዜማ በአሌክሳንድሪያ ቨርጂኒያ በማደጎ በአሜሪካ ሀገር በሚገኙ ህጻናትና አዳጊ ወጣቶችን ባህላቸውንና ታሪካቸውን እንዳይረሱ በሚል እሳቤ በኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ ባህላዊ ምሽት ተዘጋጅቶ ነበር። በዝግጅቱ ላይ የቨርጂኒያ ከንቲባን ጨምሮ ዓለም አቀፍ የባህልና ቅርስ ተመራማሪዎች እንዲሁም በማደጎ በዩናይትድ ስቴትስ ነዋሪ የሆኑ ልጆችና ወላጆች ተገኝተው ነበር። ይህን ዝግጅት ያዘጋጀውን የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራች እና ስራ አስኪያጅ አቶ ተፈራ ኃይሉን መስታወት አድራጋው አናግረዋለች። በአዲስ ዓመት ዋዜማ በርካታ ኢትዮጵያውያን በሚኖርባት አሌክሳንድሪያ ቨርጂኒያ በዋናነት ኢትዮጵያውያን የማደጎ ልጆችን ከባህላቸውና ታሪካቸው ጋር ለማቀራረብ በሚል እሳቤ አንድ የመዝናኛ ዝግጅት ተዘጋጅቶ ነበር። በዚህ የዋዜማ ምሽት ከኢትዮጵያ የመጡ የባህል ሙዚቀኞችን ጨምሮ የአሌክሳንድሪያ ከንቲባ አሊሰን ሲልበርበርግ በማደጎ ልጆች ላይ የሚሰራው መማክርት ጉባኤ አባል ሬድ ላ ድል ፔፐርን ጨምሮ በርካታ አሜሪካውያን የማደጎ ወላጆችና ልጆች የተገኙበት ነበር። ዝግጅቱን ያዘጋጀው የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ስለ ዝግጅቱ በአጭሩ እንዲገልጾልናል በጣም አመሰግናለሁ ድል በድጋሚ ስላገኘን። ይህ ፕሮግራም የኢትዮጵያን አዲስ ዓመት በተመለከተ በተለይ ሁለት አላማ አላውና፣ በዓላት በተለይ በማደጎ ከመጡ ልጆች ጋር በተገናኘ በዓል አንደኛው ባህልን የማስተዋወቂያ ሲሆን፣ ሁለተኛው ደግሞ እንደ ችግር መፍቻም ነው። የኢትዮጵያን ባህልና ታሪክ ማስተዋወቅ እንዲሁም ደግሞ እነዚህ ወላጆች ልጆቻቸውንም እንዲረዷቸው ጭምር የባህሉን በማወቅና በመረዳት ልጆቻቸውን እንዲረዱ ለማድረግ ተብሎ የተዘጋጀ ነው። ይህ ፕሮግራም የተዘጋጀው ከሲቲ ኦፍ አሌክዛንድሪያ ኦፊስ ኦፍ አርት ጋር ነው እና በተለይ እነሱም እንዲሁ ደግሞ ነዋሪውም ደግሞ ብዙ ኢትዮጵያ ይዛ በመኖራቸው እና ብዙ ኢትዮጵያውያን ቢዝነስ ስላላቸው ለምን እስኪ የእናንተን ባህልም እንወቀው በሚል ጥያቄ ባቀረቡት መሰረት አለባበሳችንን የባህላዊ ልብሳችንን፣ ጌጦቻችንን ማየት በመፈለግ በማየት መማር እንደፈለጉ ሙዚቃዎችን፣ የኢትዮጵያን ባህላዊ ሙዚቃ መሳሪያዎቹን በመስማት የኢትዮጵያን ቡና በማሽተት እነዚህ አምስቱ የስሜት ሕዋሳት የሚባሉ ዘመን ደግሞ ደፋይፍ ሴንሰስ በሚባለው ተጠቅመው የኢትዮጵያን ባህል ምግቡን በመቅመስ እና ዳንሱንም እንደዚሁ በመደነስ እና የአመት ባህሉ ስፒሪት አመት ባህል አመት ባህል እንዲሸጥ ማለት አመት አመት ባህል አመት ባህል እንዲሸጥ፣ አለባበሳችን ማየት ይፈልጋሉ፣ ሙዚቃችን መስማት ይፈልጋሉ፣ የቡናውን ሽታ ያለውን የቡናውን ግርግር ምግቡን ደግሞ የኢትዮጵያን ከሌላው ጋር በማነጻጸር ይሄው ይሄኛው ይህን ይመስላል፣ ይሄኛው ይህን ይመስላል ብለው ለማስተማር ለማሳወቅ ከሚል የተደረገ ፕሮግራም ነው። ማን ተሳትፎ ነበር? የማደጎ ወላጆቹና የልጆቹ ስሜትስ ምን ይመስል ነበር? በጣም በጣም ደስተኞች ነበሩ። አሌክዛንድሪያ ቨርጂኒያ ውስጥ ይሄ ለመጀመሪያ ጊዜ ነው የተከናወነው። ብዙ የኢትዮጵያን ሰዎችና ከኢትዮጵያ ጋር የሚሰሩ ድርጅቶችን ያሳተፈ ነው። አንደኛው ፈንዲቃ፣ በተለይ ካዛንቺስ አካባቢ ትልቅ ትልቅ የኢትዮጵያን ባህል በማስተዋወቅ የሚገኙ ናቸው። እንዲሁም ደግሞ በተለያዩ ጊዜያት አውሮፓን፣ አሜሪካን በመዞር የኢትዮጵያን ባህል የሚያስተዋውቁ ነበሩ። ሁለተኛ ደግሞ የኢትዮጵያን ባህልን ባህላችን በተመለከተ ነው የሚያስረዱም የባህል ባለሙያዎች ነበሩ። አንትሮፖሎጂስትና አርኪኦሎጂስት ነበሩ። በዚ ደግሞ ቡናውንም ለማፍላት ከብዙ የኢትዮጵያ ግሮሰሪስ በአሌክዛንድሪያ የሚኖሩ የተሳተፉበት ነበረ። የናሽናል ካውንስል ፎር አዶፕሽን በተለይ ኢትዮጵያ ብዙ የአዶፕሽን ኤጀንሲዎችን ይዘው በተለይ ቢሮቸውን በአሌክዛንድሪያ አድርገው የሚገኘው የአዶፕሽን ኤጀንሲዎች ሕብረት ያለበት የእነሱም ተወካይ በመገኘት ስለ የማደጎ ማደጎን እና ከማደጎ ጋር ተያይዘው የሚገኝበት ባህልን ከማሳየት አንጻር ምክንያቱም ልጆች፣ ሕጻናት ላይ ከሚደርሱ በሚረሱ ችግሮች እንደ መፍትሄ ከሚጠቀሱ አንዱ አዶፕሽን ነበረ። እንዲሁም ደግሞ የሲቲ ኦፍ አሌክዛንድሪያ ሜሄር ከንቲባ እዛ በመገኘት ኢትዮጵያኖች ቁጥራቸው የኢትዮጵያኖች ቢዝነሳቸው በአሌግዛንድሪያ ውስጥ በጣም እና ይህም በመሆኑ የኢትዮጵያኖች ባህል የእኛም ባህል እየሆነ መጥተዋል እና መልካም አዲስ ዓመት በሚል በተለያዩ ሰዎች የተለያዩ መልእክቶች የተላለፈበት ነው። ለበዓሉ ትልቅ እንትን የሰጠውና ወላጆችን በጣም የወደዱት በዲሲ የሚገኘው የቅድስት ድንግል ማርያም ቤተ ክርስቲያን የህጻናት ክፍሉ ተሳትፎ ነበረ እና እነሱ በተለይ ህጻናቶቹ ያደረጉት የነበረው የመዝሙር ከበሯቸውን ጽናጽሉን ይዘው እነዚያን ልጆች የማነሳሳት ወላጆቹንም በቆሙበት በተቀመጡበት ራሳቸውንና ልጆቻቸውን ሲያንቀሳቅሱ እንዳየው ለመመስከር እወዳለሁ። ሁለት መቶ ሀምሳ የሚሆኑ በወቅቱ የተገኙ ናቸው። ልጆቹንም ሁለትም የያዙ አሉ፣ አንድም ልጅ የያዙም አሉ። ግን እንደ ትላልቆቹን ቆጥረን በአጠቃላይ እስከ ሁለት መቶ ሀምሳ ተሳታፊዎች እንደነበሩ ታውሳለሁ። በመጨረሻም የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ የማደጎ ልጆች ኢትዮጵያዊነታቸውን እንዳይረሱ በሚደረገው ጥረት ላይ ለተሳተፉት ሁሉ ምስጋናውን በማቅረብ ይህ ጥረት ወደፊትም ተጠናክሮ መቀጠል እንዳለበት መልእክቱን አስተላልፏል። ነው ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ያደረጉት በኢትዮጵያ በአሌክዛንድሪያ ያሉ የኢትዮጵያ ሬስቶራንት እና የቢዝነስ ሰዎች እንደዚህም ደግሞ የሲቲ ኦፍ አሌክዛንድሪያ ኦፊስ ኦፍ ዘ አርትስ የሰማኒያ ዓመት ቤተክርስቲያን ህጻናት ክፍሉን ቡና፣ የተባበሩ ቡና ያፈሉትን ሁሉንም በአጠቃላይ ስማቸው መጥቀስ ባይቻልም ሁሉንም እጅግ እጅግ እናመሰግናለን እና በቀጣዩ እንደዚሁ አብረን በመስራት ባህላችንና ታሪካችንን በማስተዋወቅ ሌሎች በማደጎ ወደዚህ የመጡትን ልጆችና ቤተሰቦቻቸውን እንዲሁም ሌሎችም እዚህም ተወልደው እዚህ ያደጉትን ኢትዮጵያም ተወልደው እዚህ ያደጉትን ሁሉንም በጋራ አቀፍ የኢትዮጵያን ባህልና ታሪክ የምናስተምርበት መንገድ በጋራ እንቀይስ የሚል ነው። በጣም እጅግ አመሰግናለሁ። እኛም በጣም ነው የምናመሰግነው። እንግዲህ ይህ የባህልና የታሪክ ማቀራረብ ስራ ይቀጥላል የሚል ተስፋ አለን። እንግዲህ በርቱ። ቀደም ብለን እንዳስተዋወቅ ነው። በኮንሶ አንዳንድ ቀበሌዎች ተሰማርተው የነበረው የመከላከያ ሰራዊት ቢወጥም ከአካባቢው ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ናቸው ሲሉ ከኮንሶ የሕዝብ ተወካዮች አንዱ ነኝ ያሉት አስታውቀዋል። ለቀናት የወደቁ አስክሬኖችንም እስከዛሬ ማንሳት አልተቻለም ይላሉ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን ያስተባብላሉ። ሕዝቡም እየተረጋጋና ወደ ዘወትር ውሎው እየተመለሰ ነው ብለዋል። አሁን ዘገባው ደርሶናል። በቀጥታ ወደ በኮንሶ የተፈጠረውን ግጭት አስመልክቶ ከኮንሶ ህዝብ 23 ተወካዮች መካከል አንዱ መሆናቸውን የሚገልጹት አቶ ገመቹ ገንሴ እንደሚገልጹት ከሆነ በመሰረቱ የተቀየረ ነገር የለም። አንድ የተለወጠ ነገር ቢኖር የመከላከያ ሰራዊቱ ከአካባቢው ወጥቷል። ይሁንና በተነሳው ሰራዊት ፈንታ የተተካ የታጠቀ ኃይል አለ ነው የሚሉት። ከሶስት ከሶስት የዞኑ ወረዳዎች የተመለመሉ ተዋጊዎች በአሁኑ ሰዓት ገርሰባ በሚባል ቦታ ከሁለት ቀበላት ጋር በከባድ ውጊያ ላይ ነው ያለው፣ ከትላንትና ማታ ጀመሮ እስካሁን ድረስ። ቀበሎቹ ጃርሶና ብርብርሳ ይባላሉ። ጃርሶና ብርብርሳ። አቶ ገመቹ አክለውም ግጭቱ በተቀሰቀሰባቸው አካባቢዎች እየተፈጸመ ነው ያሉትንም በሚከተለው መንገድ አብራርተዋል። እስካሁን ድረስ አስከረን ማንሳት አለመቻሉን ከዛሬ ድረስ አስከረን ማንሳት አለመቻሉን ጭምር መግለጽ ይፈልጋለሁ። አንድ ቦታ ላይ ስድስት አስከረን እንዳለ ተደርሶበታል። እንደዛ ስድስት አስከረኖች እንዳይነሳ ሰራዊቱ አሁንም በሆን በከፍተኛ ሁኔታ እየተከላከለ ነው ያለው ና ዛሬ ሶስተኛ ቀን ያስቆጠረ አስከረን ነው። እንግዲህ ምን እንደመሆን አይታወቅም። እንደዛ እስራቶችም በዝቷል። በአሁኑ ጊዜ እስካሁን ድረስ ትላንትና ና በዛሬ ብቻ ወደ ስምንት ሰዎች ታስረዋል። ሙላሌ መንግስቱና አዲሱ ሙሉ የሚባሉት ትላንትና ዕለት ተደብድቦ ታስሯል። ወደ ስድስት አርሶ አደሮችም እንደዚሁ ወደ ከብቶቻቸውን ለማየት በሚሄዱበት ጊዜ ታስሮ ዛሬ ይህል እንኳን እንዳያገኙ የተደረገበት ሁኔታ አለ። ከዛ ጋር ተያይዞ በጣም የሚያሳዝነው ነገር ወደ አስራ ሰባት የማረኳቸው ሰዎች ብልቻቸው ነው እየተቀጠቀጡ ለመግለጽ ራሱ በሚያሳቅጥ ሁኔታ ላይ ነው የሚገኘውና በጣም የሚያሳዝ ነው። ይሄኛው ደግሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን የዛሬውን የአካባቢውን ሁኔታ ለቪኦኤ ሲገልጹ እንዳሉት ሶስት መድረኮች ተዘጋጅተው ነበረ። እነዚህ ሶስት መድረኮች በአመራር በወጣቶችና ህብረተሰቡን የሚወክሉ ያሏቸው አካሎች በወቅቱ ሁኔታ ላይ ውይይት አድርገዋል ብለዋል። ህገ ወጥ ድርጊት ፈጽመዋል ባሏቸው አካላት ላይም መንግስት ህጋዊ እርምጃ እንዲወስድ ሐሳብ አቅርበዋል ብለዋል። በህብረተሰቡ ዘንድ አለ የሚሉትን እንቅስቃሴ በሚከተለው አኳን ገልጸውታል። ዛሬ ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴን ያለው ህብረተሰቡ ማህበራዊ ህይወቱን ሊያስቀጥል የሚችልበት እድል ና ሁሉም አካባቢ ላይ በተረጋጋ መልኩ ወደ ስራው የተመለሰበት አግባብ አለ ና ስለዚህ ከዛ አንጻር ከትላንትናው ዛሬ ላይ ያለው ሁኔታ በጣም የተሻለ ና ጥሩ እንደሆነ ያየንበት አግባብ አለ ና ስለዚህ ህብረተሰቡ ወደ እለት ተእለት መደበኛ ስራ ገብቷል። እንቅስቃሴ እያደረገ ነው። ወደ ሌላ ቦታ የወጡ አካላት ተመልሰው ወደ ቀያቸው ሊገቡ የሚችሉበትን እድል እየተመቻቸን ያለው ወይዘሮ ህክማ በግጭቱ ሳቢያ በንብረት ላይም ሆነ በሰው ህይወት ላይ ስለ ደረሰው ጉዳት ከትናንቱ የተለየ መረጃ ሊሰጡኝ እንደማይችሉ ገልጸውልኛል። አቶ ካሳይ አርካይዶ የተባሉ የአካባቢው ነዋሪ በበኩላቸው ዛሬ የሆነውንና ራሳቸው ደረሰብኝ ካሉት ጉዳት ጋር አዛምደው ለቪኦኤ ገልጸዋል። ንብረቶች እያቃጠሉ ነው። ብዙ ንብረቱ ወድሟል። ብዙ ተፈናቅሏል ከቤት ዛሬም ንብረቶች ብዙ እየተቃጠሉ ነው። በአይን እያየው ነው ውቅውኝ እያየው ነው። እርሻ ላይ ያለው እህል አሁን የእኛ አካባቢ እህል መሰብሰቢያ ጊዜ ነው። እህል ሳይወቃ ወደ ቤት ሳይገባ ማሳ ላይ ያለው እህል በሙሉ እየተቃጠለ ማሽላ በቆሎ ሁሉ እየተቃጠለ ነው። እስከ ዛሬ በሰው ላይ የደረሰ ጉዳት አለ እናንተ አካባቢ? እኔ ላይ እኔ አባቴ የተወሰነ ንብረት ነበረኝ፣ ከብት ነበረኝ አካባቢ የኮንሶ ህዝብ በሰገን አካባቢ ህዝቦች ዞን ሳይሆን ራሱን በሻለ የኮንሶ ህዝብን በሚያካልል በዞን ደረጃ የተዋቀረ የአካባቢ አስተዳደር እንዲቀዳጅ ጥያቄ አቅርቦ በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ውድቅ እንደተደረገበት ይታወሳል። ከኮንሶ ህዝብ ተወካዮች አንዱ እንደሆኑ የሚገልጹት አቶ ገመቹ የግጭቱ መንስኤ ይኸው ህጋዊ የህዝብ ጥያቄ ነው ይላሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል በኮንሶ ጉዳይ ላይ እየተወያየ ነበረ ከስቱዲዮ ጀርባ ምንድን ነው ኮንሶ እንግዲህ ከጳጉሜ አምስት ጀምሮ ነው ይሄን ችግር የተፈጠረው ከዚህ በፊትም በተደጋጋሚ የኮንሶን ጉዳይ ሪፖርት ስናደርግ ቆይተናል በቀጣይም በተለይ በእሁድ ምሽት በዋናው ፕሮግራም ላይ ሰፋ ያለ ዘገባ ይኖራል ለዛሬው ግን በዚህ የጋቢና ፕሮግራማችን ተጠናቋል በፌስቡክ ቪኦኤ አማሪክ በትዊተርም ላይ እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ እንግዲህ በሰላም በጤና እናገናኘን እያልን ስናስተናግዳቸው ያመሸነውን የመስታወት አድራጋውና ጽዮን ግርማን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል የአቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ነገ ዲጄ ፋትሱ ሙዚቃዎችን ይዞ ይጠብቃችኋል። መልካም ምሽት። በነገ ጉዞ እንገናኝ። በመኖር ተስፋ ዛሬም በፍርሃት ማየት በቅቷቸው ነገም፣ በስጋት የኔ ነው።